ዓለም አቀፉ የሰብአዊ መብት ተሟጋች ቡድን ወይም ሁምራይትስ ዋች ትላንት አስራ ሰባስምንት ቀን ሁለት ስምንት አመተ ምህረት አዲስ መግለጫ በኦሮሚያ ክልል ላይ እየተካሄደ ያለውን ብጥብጥ በተመለከተ በዚህ ብጥብጥም ከማዋጋቾዎች በአጠራ ነው መረጃ መሰረት አንድ መቶ አርባ ሰዎች ሞተዋል የሚል መግለጫ አውጥቷል። ባለፈው ወር በእርግጥ ሰባ አምስት ሰዎች ሞተዋል የሚል ነበረ ያወጣው መግለጫ። አሁን ደግሞ መቶ አርባ ሰዎች እንደሞቱና ቁጥሩ በእጥፍ እንዳደገ ነው የገለጸው። ከዛ በተጨማሪ በአቶ በቀለ ገርማ መታሰር ምክንያት ያላቸውን ከፍተኛ ስጋት ገልጸዋል። እንደዚሁም መንግስት ምን ማድረግ እንዳለበት ማሳሰቢያዎችን ያከለ ተከል ያለ መገል መግለጫ ነው ያወጣው። ባለፈው ወር ሰባ አምስት ሰዎች መተዋል ማለትን ተከትሎ መንግስት የራሱን መግለጫ ወጥሶ ነበረ እና ህት ሰዎች አምስት ናቸው ብሎ ተናግረው ነበረ። ይህኛው መግለጫ ተከትሎ ግን እስካሁን ከመንግስት የወጣ መግለጫ የለም። አንተ በዚህ አጋጣሚ የሂውማን ራይትስ ዎችን ባለሙያዎች ለማነጋገር ሞክረህ ነበር? በተለይ ቁጥሩን በተመለከተ አንድ መቶ አርባ ሰዎች መገደላቸውን በተመለከተ የወጣው መረጃ አስመልክቶ ሪፖርቱን የጻፉትን ፌሊክስ ሆርኒ የምስራቅ አፍሪካ ተመራማሪ በሂማን ራይትስ ዋች በኢሜል ልክላቸው ነበር። ይህንን ቁጥር የሰብአዊ መብት ድርጅቱ ተቀብሎታል የሚል ነው። በእርግጥ እርሳቸው በኢሜል እንደመለሱልኝ ቁጥሩን ከተማጓቾች ያገኘ ነው ነው። በፊት ምን ያህል ሰው እንደ ሞተ ለማወቅ እና የራሳቸው ሪፖርት አድርጎ ለማቅረብ ቦታው ድረስ ሄዶ ማጣራት ይጠይቃል። ነገር ግን ይሄ ቁጥር ሊጨምርም ሊቀንስም ይችላል የሚል መረጃ ነው ይሰጡት። በዚሁ መግለጫ ላይ ትላንት በወጣው መግለጫ ላይ የኦሮሞ ፌዴራሊስት ኮንግረስ በአጭሩ ኦፌኮ ምክትል ሊቀመንበር አቶ በቀለ ገርባ በድጋሚ መታሰራቸውን በተመለከተ አሳስቦኛል ብሏል። ስለሱስ ዝርዝር ነገር ተጽፏል። እሱን እስኪ ግለጽልን። ሪፖርቱ በተለይ የአቶ በከለ ገርባን የሚነሳሰብ ሁኔታ በተመለከተ በዝርዝር ነው የጻፉት፣ እንዳሳሰባቸውም የሚያሳይ ነው። እርግጥ ነው አቶ በከለ ገርባ ከዚህ በፊት ለሶስት አመት ተኩል ታስረው በቅርቡ ነው የተፈቱት። አሁን ደግሞ በኦሮሚያ የተነሳውን ብጥብጥ ተከትሎ ከእንደገና ታስረዋል። ከመታሰራቸው በፊትም የተለያዩ ዛቻዎች ማስፈራሪያ ቸው ነበረ። ሂውማን ራይትስ ዋች ስጋት ያደረበት ድጋሚ ሲታሰሩ መጀመሪያ የተወሰዱት ማዕከላዊ ነበረ እና ከዚህ በፊት የሂውማን ራይትስ ዋች መግለጫዎችም እንደሚያሳይ ማዕከላዊ ከፍተኛ ግርፋት እና ያልተገባ አያያዝ ስቃይ እስረኞች ላይ የሚደረግበት ቦታ ስለሆነ ምናልባት አቶ በከለ ገርባም ለዚህ ግርፋት ስቃይ ሊዳረጉ ይችላሉ የሚል ስጋት አለው። ከዛ በኋላም ከማዕከላዊ ወጥተው ወደ ሌላ ቦታ የማይታወቅ እንደተሸጋገሩ ገልጸዋል እና ይሄ ደግሞ የበለጠ አሳሳቢ እንደሆነ እና ሰውን እንደዚህ የመሰወር ተግባር ተገቢ እንዳልሆነ ነው የገለጸው። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ማለትም ሂዩማን ራይትስ ዎች ኢትዮጵያ ውስጥ ለተፈጠረው ግጭት ወይንም ቀውስ ቀውሱን ለመፍታት መደረግ አለበት ያለው ነገር አለ? አዎ፣ በግልጥ ያቀረባቸው ሀሳቦች አሉ። አንደኛው አቶ በቀለ ገርባን ጨምሮ ሌሎች የታሰሩ የ ፖለቲካ መሪዎች እና ተሟጋቾች በአስቸኳይ መፈታት አለባቸው የሚል ነው። ከዛ በተጨማሪ እስከ መገደል የሚያደርስ የሀይል እርምጃ መንግስት መውሰድ ማቆም መቻል አለበት። ሰዎች እንደዚሁ ሀሳባቸውን መግለጽ መብታቸውን፣ በተለይ በሰልፍ ብሶታቸውን ለመግለጽ ሲወጡ ደህንነታቸው ሊከበር ይገባል የሚል መግለጫ ነው ያወጣው። ከዛ በተጨማሪ ምክክርና ያለ በቂ ካሳ ገበሬዎች እና አርብቶ አደሮች በሀይል ማፈናቀል ተገቢ እንዳልሆነ አሳስቧል። ምናልባት ይሄ ብጥብጥ ተቀጠለ እና በዚህ መልኩ ከሆነ መንግስትም ብጥብጡን ለማፈን የሚያደርገው እንቅስቃሴ አገሪቱ ለረዥም ጊዜ የተረጋጋ ቆይታ የነበረውን ሁኔታ አደጋ ላይ ሊጥል ይችላል የሚል አንድምታ ያለው መግለጫም ያወጣ። ጥሩ አድማጮች፣ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ማለትም ሂዩማን ራይትስ ዎች የታዋቂ ፖለቲከኞች መታሰር በኢትዮጵያ ቀውሱን እያባባሰው ነው በሚል ያወጣውን መግለጫ በተመለከተ ጋዜጠኛ ፋሲል ግርማ ከኬንያ መግለጫውን ተከትሎ የሰጠ ማብራሪያ ነበር። ፋሲል እጅግ በጣም አመሰግናለሁ። እኔም በጣም አመሰግናለሁ።